ፕሮፌሰር ኤፍሬም ይስሐቅ በኢትዮጵያውያን ተማሪዎች ማህበር በሰሜን አሜሪካ ከመስራቾቹ አንዱና በፕሬዝደንትነትም መሪ ከነበሩት ቀደምት ኢትዮጵያ ተማሪዎች አንዱ ኖት። በቅድሚያ የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካን መመስረት ያስፈለገው ለምንድነው? እንዴትስ ተመሰረተ? እግዚአብሔር ስተልኝ ተኳሳ ኢትዮጵያን ተማሪዎች እስከ አስራ አንድ ሺ ዘጠኝ መቶ አርባ ስምንት በፈረንጅ አቆጣጠር እዚህ ሀገር ብዙም አልነበሩም። አልፎ አልፎ አንድ ሁለት ሰዎች ሀወርድ እንዲያም በኢጣሊያን ጦርነት ጊዜ በጣም ሀገርን እየደገፉ እየሰሩ አሉ። ግን በሰው የመጡት አንድ አርባ የሚሆኑ ይመስለኛል በአስራ ዘጠኝ መቶ አርባ ሰባት አርባ ስምንት በፈረንጅ አቆጣጠር። ይኸውም የሆነው ሚስተር ቶምሰን የሚባለው አሜሪካዊ የትምህርት ቤቱ ዳይሬክተር የነበረው በዛው መንግስትም እርዳታ በመንግስትም ስኮለርሺፕ እዚህ መጡ። የዛን ጊዜ በእውነቱ በሌላ የአሜሪካን ክፍል ኢትዮጵያኖች ብዙም አልነበሩም አልነበሩም ለማለት ይቻላል። ያው እንዳልኩኝ ኤምባሲ የነበሩ። ከዛ በኋላ አንድ ጊዜ ሚስተር ቶምሶን የሚባለው ድሮ ሃይስኩል መሪ የነበረው አስራ ዘጠኝ መቶ አርባ ስምንት አርባ ዘጠኝ ገደማ እዛ ሚኒሶታ ያሉትን ሰብስቧቸው ተገናኝተው ነበር። ግን ማህበር አልተቋቋመም፣ ድርጅትም አልተደረገም። ግን አንድ ፓምፍሌት ነበረ እንደነ ኃይሉ ክፍለ ጊዜ የሚባሉት እዚህ ከነዳ ፓምፍሌቱን ያትሙ ነበረ። ኋላ እኔ ራሴ ተማሪ ሆኜ እዚህ የመጣሁት አስራ አት መቶ ሃምሳ ስድስት በፈረንጅ አቆጣጠር ነው። ሚኒሶታ የሚባል ሀገር ነው እኔ የነበርኩበት ትምህርት። እኔ ብቻ ነበርኩ፣ እንዲያውም በዛ በሚኒሶታ ብዙዎቹም አልነበሩም። ከዛ በኋላ ወይዘሮ ገነት የምትባል መጣች። እዛው ኮሌጅ ዶክተር እዝራ ቄስ እዝራ መባለው ሚኒሶታ መጣ። ከዛ በኋላ አንድ የኔም ወንድም መጣ። ከዝሁመት ድንበሩ የሚባሉ ደግሞ እዚህ ነበሩ። ና ጥቂቶች ብቻ ስለሆን ብቻ ነት ስለተሰማን ደግሞ የአገራችንም ጉጉት ነበረን እና አንድ ቀን ቡና ይጠጣ ለምን እንደዚህ ማህበር አናቆምም? ፎርመል የሆነ ብለን ተነጋገርን እና ጥሩ ሀሳብ ነው ተባለ። ይሄ ደግሞ የምሆነው አስራ ዘጠኝ መቶ ሀምሳ ስምንት አመተ ምህረት ላይ በፈረንጅ አቆጣጠር ከኤምባሲም ደወልኩና የኢትዮጵያን ተማሪዎች ልስትና የት እንዳሉ ስጡን አልኳቸው። ብዙም አልነበራቸውም ግን ጥቂቶች ላኩን። እሱ ግን ረዳን። እንዴት ያንን ልስት ወስደን በዛ ልስት እየጻፍ የምታውቋቸው ሌሎች ኢትዮጵያኖች እያል እስከ ሁለት መቶ የምሆኑ የኢትዮጵያኖች ተማሪዎች በአሜሪካ አይገርሞትም? ዛሬ እስከ ሚሊዮን ይደርሳል ይባላል። ኛ የዛን ጊዜ ግን ሁለት መቶ ካናዳ ጠቅልሎ እስከ ሶስት መቶ መሆኑት ነበሩ። በኋላ ተጻጻፍንና አንድ አምሳ የሚሆኑ ሰዎች እንዲያውም ስብሰባው ላይ እንገኛለን ብለው ሺካጎ ከተማ በዩኒቨርሲቲ አጠገብ ስብሰባ እንድናደርግ ዲሴምበር ናይንቲን ፊፍቲ ናይን መጨረሻ ስብሰባ አደረግን። ጃንዋሪ ፈርስት ደግሞ ናይንቲን ሲክስቲን የሚሆነው መቼም እንዴት ያለ በእውነቱ ትልቅ ትልቅ ደስ የሚያሰኝ ስብሰባ ነበር። እንዳልኩት እንግዲህ የዛን ጊዜ ዛ ስብሰባ ላይ የነበሩት አንድ አርባ አምሳ የሚሆኑት ነበሩ። በመካከላቸው ትልልቆች የሆኑት ኢትዮጵያኖች በኋላ የሆኑ ነበሩ። አገር ሄደው ከሚኒስቴርም የደረሱ ነበሩ። ደና ማኑኤል እንደ ሚካኤል ለምሳሌ ቫይስ ፕሬዚደንት የሆነበት ጊዜ አለ። በኋላ ኮሚቴ እናቁም ተባለ። ኮሚቴው እኔ ፕሬዚደንት ብለው መረጡኝ። መጀመሪያውም መክፈቻውም ላይ ንግግር ሰጥቼ ነበር። የነሰጠሁትም አሁን እሷ ለጠየቁኝ ጥያቄ መልስ የሰጠሁኝ አንደኛ እኛ ኢትዮጵያኖች ውጭ ሀገር ያለነው መደጋገፍ ያስፈልገናል። ለራሳችንም ችግር ብሆን መደጋገፍ ያስፈልገናል። ከዚህ የበለጠ ደግሞ እኛ እዚህ ሀገር በምንኖርበት ጊዜ አንደኛ ሀገራችንን ለማስተዋወቅ፣ ሁለተኛ እንዴት አድርገን ለወደፊት ሀገራችንን ለመርዳት እንችላለን ለማለት ለመወያየት፣ አንድነታችን ለማጠንከር። በእውነቱ የእኛም ሀገር የዛን ጊዜ ጃንሆይ የነበሩ እሳቸውም በእውነቱ ይህንን ትምህርት ደግፈው እዚዎቹ ስኮላርሺፖችን ተቀበሉ ናቸው። ዋና አላማችን እንግዲህ አንደኛ እርስ በርሳችን ለመረዳዳት፣ ሁለተኛ አገራችንን ለማስተዋወቅ፣ ሶስተኛ ትምህርታችንን እዚህ ተምረን ደግሞ እንዴት አድርገን ለወደፊት ኢትዮጵያን እንረዳለን እና እንዲ እንዲህ ያሉት አላማዎች ነበሩን። ሁላቸውም ደስ አላቸው። በኋላ አንድ አምስት ስድስት ሰዎች ተመረጡ። እኔ ፕሬዚደንት ተመረጥኩኝ፣ አይ ቲንክ ስዝራይን ምክትል፣ ወይዘሮ ገነት ጸሐፊ፣ ቶ ድንበሩ ዘብያጅ የሆኑት እና ሁለት ሌሎች ነበሩ መቼም በደንብ አጠናቀቄ በዘጋጅ ጥሩ ነበረ። ስም ስማቸውን ሆነ አላስታውስም። እና ኮሚቲው አምስት ስድስት የምንሆን ሰዎች ተሰብስበን እንግዲህ ማህበር እናቁም ከተባለ ኮንስቲቱሽን መስራት ያስፈልገናል ተባለ እና ተሰብስበን በቶምሶን በኩል እዛ የተሰበሰቡት ባይሎ ሰርተዋል፣ አልተሰሩም ሰሩም ብሎ ጥያቄ ተነሳና ማንን እናገኝ ስባል እንግዲህ እዛን ጊዜ እዛ ነበሩት ክቡር ሚካኤል እምሩ ነበሩ። ዶክተር ምናሴ ሀይል ነበረ። በኋላ የሬቮሉሽን መሪ የነበሩት ኩዴታ መሪ የነበሩት ግርማሜ ግርማሜ ንዋይ እነሱ ነበሩ መሰለኝ ስብሰባ ላይ። ስለዚህ ብንፈልግ ብንፈልግ አጣን። በኋላ እንደ አጋጣሚ አንድ ሰው ዶክተር ምናሴ ሀይል እዚሁ አሜሪካዊት አግብተው ይኖራሉ እና ሄደህ አነጋግራቸው አሉኝ። በጣም ደሳለኝ እና እዚህ መጥቼ ዶክተር ምናሴን ሳነጋግር ሚስተር ቶምሶን እዚህ ያመጣቸውን አንድ ጊዜ ሰበሰባቸው እንጂ ፎርመል የሆነ ማህበር አልተደራጀም። ስለዚህ ተመልሰን አንድ አይነት ባይሎ ሰራል። ባይሎ ማለት ህግ፣ እንዴት አድርገን እንደምንተባበር አንዱ እሱ ነው። መሪዎች ተመረጡ፣ ባይሎ ተሰራ። ከዛ በኋላ በሚቀጥለው ሰመር ዋሽንግተን ዲሲ ሃወርድ ዩኒቨርሲቲ የሚባል ትምህርት አለ ማለት ስለሰማን ስብሰባውን እዛ እናደርግ ተባለ። እንዲያውም ለመጀመሪያ ጊዜ የአንድ ትንሽ የአገራችን ኤግዚቢሽን እናድርግ ተባብረን ሀዋርድ ዩኒቨርሲቲም እዛ ስብሰባ እንድናደርግ በሰመር ፈቀደልን እና ከዚህ ከጃንዋሪ ከተቋቋመበት ቀን ጀምሮ አይቲንክ ወደ ጁላይ ነበር መሰለኝ ስብሰባችን ድረስ ብዙዎቻችን እየተጻጻፍን አንዳንድ የኢትዮጵያ ዕቃ ያላቸው ልጆች ሁሉ ዕቃውን እንዲያመጡ ጊቦጋሲያን የሚባል ወዳጄ ነበር። ማህበር ነበረ እሱ ኃላፊነቱን እንዲወዝድ እና ይህንን እንዲያደራጅ። ከዛ በኋላ ይህ ሁሉ ተዘጋጅቶ ሁለተኛው ስብሰባችን ዋሽንግተን ዲሲ ሀወርድ ዩኒቨርሲቲ ተደረገ። ያም ታሪካዊ ስብሰባ ነበር። እንዴት ያሉኝ ኢትዮጵያን ኤምባሲ የዛን ጊዜ ብርሃኑ ድንቄ የሚባሉ ነበሩ። የጥንት ሰው ናቸው። የጥንት መጽሐፍት ያውቃሉ። እኔም የዛን ጊዜ የጥንት መጽሐፍት ኢንትረስት ነበረኝ። እንዲያውም አሁን የረሳሁት ምንድን ነው? በዛ በማህበሩ ጊዜ አንድ የወሰነው መጽሔት እንድናወጣ ነው። ያ መጽሔት ደግሞ ጆርናል ኦፍ ኢትዮጵያን ስቱደንት አሶሲየሽን ኖርት አሜሪካ ተብሎ ተዘየበ። በዛ ላይ ለምሳሌ ስለ ኢትዮጵያን ታሪክ፣ ስለ ኢትዮጵያን ቸርችስትሪ መጽሐፍ ጀምረናል እና አቶ ብርሃኑ ድንቄ ደግሞ ብዙ ያውቃሉ። ትልቅ ድግስ አድርገውልን ተቀበሉ። ግን ዋና አንዱ ታሪካዊ የሆነበት ምክንያቱ ደግሞ ሃዋርድ ዩኒቨርሲቲ ለመጀመሪያ ጊዜ ትንሽ የኢትዮጵያን ምግብ ተሰርቶ የዛን ጊዜ ኢትዮጵያ ሬስቶራታዎች አልነበሩም። እዚህ ሀገር አንድም አልነበረም። ያው የእኛ ልጆች ሴቶቻችን በጣም ጎበዞች ነበሩ። እነሱ አዘጋጅተው፣ ሌሎቹ ደግሞ ያው እነዚህ የተሰበሰቡትን እቃዎችን ደርድረው ኤግዚቢሽን አድርገን ሊዮ ሃንስበሪ የሚባል በጣም የታወቀ ጥቁር አሜሪካዊ ነው። መጀመሪያ እዚህ አሜሪካን አፍሪካ ታሪክ አላት፣ ስለ አፍሪካ እንዲያውም ማስተማር አለብን ብሎ በጣም የሚከራከር ሰው ነበር እሳቸው። ሁለት ሶስት ሌክቸር ሰጡን። እንዴት ያለ የጥንት ኢትዮጵያ ታሪክ ከጥንት አፍሪካ ጋር ደህንተው እንደ አጋጣሚ በዛም እንደገና መረጡኝ እና ሁለተኛ አመት ፕሬዚደንት ሆንኩኝ። ሁለተኛ አመት ፕሬዚደንት ሆንኩኝ እና በሚቀጥለው አመት ደግሞ እንደ አጋጣሚ ለአንድ አመት ኢትዮጵያ ሄድኩኝ። ከዛ እንደተመለስኩ እንደገና ካልተመረጥክ ብለው ሶስተኛ ጊዜ መረጡኝ። ግን ኢትዮጵያ በነበርኩበት አመት አንድ የተረዳሁት ነገር ነበረ። እኛ አሜሪካ እንማራለን፣ ህዝባችን ግን መሀይም ነው፣ ትምህርት የለውም እና አንዳንድ እዛ የነበሩትም ተማሪዎችም የሚቀሰቅሱት ድርጅት ነበረ። መሀይምነትን ከአገራችን እንዴት እናጠፋለን እንደ ኩበረቶ አበራ ጀንበር ጀኔራል ታደሰ ብሩ፣ ወይዘሮ ማርታ ከበር ጻዲቅ እንደዚህ የሚባሉት ሁሉ ከእነሱም ጋር ተገናኝተን ለምን ማህበራ አናቆምም ተብሎ ብሔራዊ ፊደል ሰራዊት የሚባል ድርጅት ቆመ። ከዛ በኋላ ይህ ብሔራዊ ፍደል ሰራዊትን ለማንቀሳቀስ ገንዘብ ያስፈልገናል፣ እና አንተ አሜሪካን በምትመለስበት ጊዜ የኛ ኃላፊ ሬፕሬዘንታቲቭ በሆነ እንድትቀጥልና ከዛ ገንዘብ እርዳታ እንድታመጣ ብለው ወሰኑ። ስወስኑ እኔ ሶስት አመት ፕሬዚደንት ከሆንኩ በኋላ አራተኛው አመት ላይ ናይንቲን ሲክስቲ ቱ ነው መሰለኝ ሲክስቲ ትሪ ተነሳሁኝ። እና እኔ የቨርብ ቱዱ ሰው ነኝ የቨርብ ቱቢ አይደለሁም። ሌሎች ሰዎች የተማሪዎች ማህበር ፕሬዚደንት እንደሆኑ መረጧቸው። እኔ በቃኝ። እኔ አሁን ፕራክቲካል የሆነ ለአገራችን ኮንትሪቢሽን እናደርጋለን ብለን በምንነጋገረው በአፍ ብቻ ሳይሆን በስራ እንድናገኝ እኔ የፊደል ሰራዊቱ ኮሚቴ እናቁምና ኮሚቲ ፎር ኢትዮጵያን ሊትረሲ ብለን የእሱ ቼርመን ሆናለሁ፣ ሌሎች ሰዎች የተማሪ ፕሬዚደንት ይሁኑ ብለን። ከዛ በኋላ በዛ ተቀጠለ። እና መጀመሪያ በእውነቱ ስንጀምር፣ እንዴት ያለ መንፈስ ነበር! ትግሬ፣ አማራ፣ ኦሮሞ፣ ጉራጌ የሚባል ነገር ቃል አልነበረም። ኢትዮጵያኖች ተብለን አንድ ላይ ሆነን በአንድ መንፈስ። ከዛ በኋላ የፌደራል ሰራዊት ደግሞ ስጀምር እኔ ሀይሌ መንቄሪዎስ በኋላ ኤርትራ አምባሳደር ነው ሁሉ የዛን ጊዜ እኔ የዚህ ዘር ነኝ እኔ የዛ ዘር ነኝ እኔ የዚህ ሃይማኖት ብሎ በመካከላችን አልነበረም። አንድነት ብቻ ነበረ። ተያይዘን ተባብረን እንዴት ያለ እስከ ዛሬ ነው የሰማችው ሰው እንደ አበባ የሚያምር ዘመናት ነበረ የዛን ጊዜ በወቅቱ በአስራ ዘጠኝ ስልሳ መጀመሪያ ጉባኤ ላይ ባደረጉት ንግግር ላይ ለታዳሚዎቹ በዛ ወቅት አንዱም ከጠቀሱት ውስጥ ለምን ያህል ጊዜ ነው የምናልመው? ከእንግዲህ ጊዜው ተግባር የመጀመሪያ ጊዜ ነው መሆን ያለበት ብለው ወደፊት እንዲመለከቱ አርቀው ከአድማስ ባሻገር እንዲያዩ ለተማሪዎች ቀስቃሽ የሆነ ንግግር አድርገው ነበር በዛን ወቅት። ለኢትዮጵያና ለሕዝቧ የነበራችሁ ራዕይ ምን ነበር? በወቅቱ ምንን ለማመላከት ነበር ተማሪዎቹ ከወደኋላ ከማሰብ ይልቅ ወደፊት እንዲመለከቱ በንግግሮ ላይ ጠቀሱት? በጣም ጥሩ ነው፣ እንኳን አገኙት። ያ ንግግሬ በዌብሳይት ላይ ይገኛል። እንዲያውም እኔ ረስቼው ነበር እና ብሩክ አብዱ የምባል የኔ አሲስተንት የልዩን ቤተ ተማረ እንደ አንድ ቦታ አግኝቶልኝ አሁን ይዤዋለሁ። ሰጥቶ ያለበቡት በረከት አንደኛ፣ አንድነታችን እንድናጠነክር፣ ሁለተኛ ለአገራችን እንድንሰራ። የነበረን ራእይ ይኸው ነው። አንደኛ፣ እዚህ ሳለን ተባብረን አገራችንን እንድናስተዋውቅ፣ ሁለተኛ አገራችን ሄደን በኢኮኖሚ በትምህርት ወደፊት እንድንገፋ። ለዚሁ ነው እንዳን ፍደል ሰራዊት በዛው የተፈጠረው እና ራእያችን ኢትዮጵያ የአፍሪካ መሪ ትሆናለች ብለን ነው። ይሄ ደግሞ የእኛ ሀሳብ ብቻ አልነበረም። እንዲያውም እኔ መጀመሪያ እዚህ ሀገር ስመጣ አንድም ሌላ አፍሪካ ነጻ አልነበረም። ጋና በአስራ መቶ ስልሳ ነው ነጻ የሆነው። ሌሎቹም ደግሞ በተለይ ጥቁር አሜሪካኖች ደግሞ እዚህ ሀገር በኢትዮጵያ ያምኑ ነበረ። ይህ ሁሉ ለእኛ ደግሞ መንፈሳችንን ይቀሰቅስ ነበር። በንግግሬም ያልኩት አንድ ነገር ለራሳችን ኢትዮጵያ ብቻ ሳይሆን ለአፍሪካም እንበቃለን ብዬ ተናግር ያለው ምን ያሁን ሳስታውስ የሚያስለቅሰኝ ምንድን ነው የነበሩት ሁሉ ፍቅራቸው መተባበራቸው በጣም ዛሬ እንዲህ ያለ ምኞት አለኝ። ለምን እንደዛ ቀን አንሆንም? ሴቶቻችን ደግሞ በጣም ከወንዶቹም የበለጡ ጎበዞች ሰራተኞች ነበሩ። ሌላው በወቅቱ ኢትዮጵያውያን ተማሪዎች ማህበር በሰሜን አሜሪካ ምን ያከናወናቸው አበይት አስተዋጽኦች አሉ ለተማሪዎቹም ሆነ ለሀገሪቷ ብለው ያስባሉ? አንደኛ ለመጀመሪያ ጊዜ የኢትዮጵያን ተማሪዎች አንድነትን ሰርተው ማህበር ማቆም ራሱ ትልቅ አስተዋጽኦ ነው። ማንም ይሄንን ልክድ አይችልም። ሁለተኛ ነገር ደግሞ ምን ሆነ ልወት ከአስራ መቶ ስልሳ ሶስት አመት እኔ ሶስት አመት ፕሬዚደንት ሆኜ በአራተኛው አመት የዚህ የፊደል ሰራዊት ኮሚቴ ፎር ኢትዮፒን ሊትረሲ ሆንኩኝ። አምስት አመት የኮሚቴው ቼርመን ሆኜ እዚህ ሀገር ገንዘብ ስንሰበስብ ከዛ በኋላ ደግሞ እዚሁ ሆኜ ጀነራል ታደሰ የፌዘር ሰራዊት ዳይሬክተር ነበሩ። እዛ እሳቸው ሲተዉት እኔ ደግሞ ዳይሬክተር ሆኜ ሰርቻለሁ። በዚህ ዘመናት የተነገሩት ደግበሮች ደግሞ በኢትዮጵያ ጋዜጣዎች፣ በአዲስ ዘመን፣ በኢትዮጵያን ሄረልድ፣ በኢትዮጵያን በቮይስ በምንባሉት ጋዜጣ ላይ ኢትዮጵያኖች አሜሪካን ሀገር እንዴት አድርገው ገንዘብ እየሰበሰቡ ወደ አገር እንደሚልኩ ከአገር ደግሞ ከሌሎች ድርጅቶች ጋር አዲስ አበባ ዩኒቨርሲቲ ያሉት ተማሪዎች ማህበር ደግሞ አቆሙ። ለእነሱ ጋር በመተባበር አለማያ ኮሌጅ ጋር በመተባበር፣ ጎንደር ፐብሊክ ሄልት ትምህርት ቤት በመተባበር፣ ባህር ዳር ፖሊቴክ ትምህርት ቤት በመተባበር፣ ነጆ ወለጋ ውስጥ ነጆ እድገት ትምህርት ቤት በማቆም የትግራይ እድገት በማረት ማለት ከምባታ ውስጥ የአገሩ ይገርምዎታል። ይሄ ነገር እኛ ያደረግነው እዚህ ገንዘብ መሰብሰብ ነው። ወደ አዲስ አበባ እንልካለን። መጽሐፍ ይታተምበታል። መጽሐፉ ታትሞበት ይበታተናል። መሾ የምገዛበትን ገንዘብ እንልካለን። በየአገሩ ቮለንቲር አድርገው የሰሩት ደግሞ የእኛው ልጆች ናቸው፣ ተማሪዎች ናቸው፣ ዩኒቨርሲቲ ተማሪዎች ብዙ አስተማሪዎችም ለማታ ማታ ህዝቡን ስለሚያስተምሩ ያስፈለጋቸው ብዙ ለምሳሌ መብራት ማሾ መግዛት በየቪሌጆቹ እኔ አንድ ጊዜ አስታውሳለሁ ለአንድ አመት፣ ፊደል ሰራዊት ዳይሬክተር በነበርኩት ጊዜ ሰባ አንድ ነው ሰባ ሁለት ላይ ሄጄ ብዙ ዞርኩኝ እና ከምባታ የሚባል ቦታ ወሰዱን። እንዴት ማታ ማታ ህዝቡ እንደምማር አይተን እሁድ ደግሞ ሰላሳ ሺህ ህዝብ ተሰብስቦ ነበር። ሰላሳ ሺህ ህዝብ ያ ሰላሳ ሺህ ህዝብ እኔ አሁን ሳስታውስ፣ ሹር የዛ ሰፈር ሰዎች ያስታውሳሉ ይሄንን እንዴት ትምህርትን እንደምፈልጉ ተራ በተራ ሲናገሩ ከዛ በኋላ ደግሞ ረዳ ጊዜ የምባል ልጅ ነበረ። ትግራይ እድገት ማህበር የምባል እዛ ደግሞ ተጋበዝኩኝና ልዑል ራስ መንገሻ ጠገብ ተቀምጬ ንግግር ሰጠው። መሄዳ ላይ ህዝቡ ተሰልፎ ከዛ ደግሞ ነጆ ከተማ የተወለድኩበት፣ ግን እዛ ስሄድ ደግሞ ህዝቡ ተሰልፎ ጠበቀን እና በየአገሩ ከዚህ ሆነን ተማሮች ሆነን በአፍ ንግግር ብቻ ሳይሆን ይህንን ፊደል ሰራዊት ኮሚቴ ፎር ኢትዮጵያ ሊትረሲ ናሽናል ሊትረሲ ካምፔን በመቀዝቀዝ እንግዲ በኢትዮጵያን ሄረድ ላይ አንዱ ቦታ አንድ ሚሊዮን ህዝብ ተማረ ይላል፣ ናይንቲን ሰቨንቲ ቱ ሌላ ቦታ ደግሞ እንደውም እስከ ሁለት ሚሊዮንም ይደርሳል የሚል አለ። ብዙ አርቲክሎች ጽፏል ስለሊትረሲ ካምፔን እና አንዱ በእኔ አስተያየት ኮንስትራክቲቭ ሆነ የሠራ ነው ይሄ ነው። በሌላ በኩል ስመለከተው ግን እኔ ከተኩት ፕሬዚደንትነትን ከደውት በኋላ ከእኔ በኋላ የመጡት ግን እነሱም ሀገራቸውን ይወዳሉ። ግን እነሱ ደግሞ ግን ዓላማቸው እኛ ህዝቡ ይማር ከእውቀት ነው አገር የምዳብረው ብለን እናምን ነበረ። እና መጨረሻ ስብሰባ ላይ ፊደል ሰራዊት ኮሚቴ ፈውቸ በልትረ አቁመን ሃርቨርድ ዩኒቨርሲቲ ትልቅ ድነር አደረግን እና በዛ በድነር አስር ሺህ ዶላር አገባል አዩ። በዛሬ ዘመንቱ ስንት ብር ነው? የሀርቨርድ ተማሪዎች ደግሞ ሰባት ሺህ ዶላር ሰጡ እና ይሄ ሁሉ ገንዘብ እንግዲ ወደ አገር ሲላክ አንዳንድ የተማሪዎች ውስጥ ደግሞ መንፈሳቸው አይ፣ በፊደል ሰራዊት አይደለም፣ በአብዮት ነው አገር የሚሻሻለው ብለው እንዲያውም ስብሰባ ላይ ይሄንን ገንዘቡ ለእኛ ሀያ አምስት ፐርሰንት ይሰጣል ብለው አቀረቡ እና እኔ ደግሞ ምን አልኳቸው? እኔ ተማሪ ማህበር ካቋቋሙት አንዱ ነኝ። ተማሪ ማህበር እንዲያድግ እንጂ እንድሞት አልፈልግም። ከኪሴ ግን ገንዘብ በዚህ በጋ ጊዜ አራት መቶ ዶላር ሀርበር ላይብረሪ ሰርቼ ይኸውና መቶውን ብር እሰጣለሁ። እያንዳንዳቸው አስር አስር ስጡ። ግን በድሀ ኢትዮጵያ ሕዝብ የተሰበሰበውን ገንዘብ እዚህ ብናጠፋ እግዚአብሔር ይፈርድብናል። ሁለተኛ ነገር ደግሞ እንዳጋጣሚ አጋጣሚ እዚህ ሀገር ገንዘብ ለመሰብሰብ ታክስ ኤግዘምሽን ያስፈልጋል። በጣም ደስ የምለኝ መጀመሪያ የአፍሪካ ግሩፕ በአሜሪካ አገር ታክስ ኤግዘምፕሽን ያገኘ የኛ የኢትዮጵያን ተማሪዎች ማህበር ነው። በዚህ በኢትዮጵያን ድሀ ህዝብ ገንዘብ የሰበሰብ ነው። እዚህ ብንበላው ለራሳችን ብናደርግ እግዚአብሔር ፈርድብናል። ደግሞ ለሌላ ጉዳይ ለፖለቲካል ጉዳይ ብናደርግ ደግሞ የአሜሪካ መንግስትም ይቀጣናል አልኩና በንግግሬ ሰጠሁኝ። አይ አንዳንዶቹ ተከራከሩኝ፣ ግን እግዚአብሔር ይመስገን ፊደል ሰራዊት ስራውን ቀጠለ። ቀደም እንዳነሱት አንዱ ለውጥ ማምጣት የሚገባው በአብዮት ነው የተሻለ የኢትዮጵያ ህዝብ ህይወት ሊለወጥ የሚችለው የሚል አቋም ያላቸውና አብዮታዊ አመላከት የነበራቸው ስር ነቀል ለውጥ ፈላጊ ተማሪዎች ነበሩ። በሰሜን አሜሪካ ኢትዮጵያ ውስጥ ለተፈጠረው የካሳ ስድስቱም አብዮት ምን ያደረጉት አስተዋጽኦ አለች? የሰሜን አሜሪካ ተማሪዎች እንቅስቃሴ ከኢትዮጵያ አብዮት ክስተት ጋር በምን መልኩ ይያያዛል? አብዮት የሚባለው ነገር እኔ ውስጥ አልገባሁበትም። እንዲያውም እኔ ሁል ጊዜ ከልጅነቴን ጀምሬ ሰው ስጣላ ሰልማስታረቅ የምሞክር ሰው ነበርኩ። ገና ኤሌመንትሪ ስኩል እንኳን ሆንጄ ኢትዮጵያ እንድትለወጥ በጣም እፈልግ ነበር። ሁላችን እንስማማለን። አንዳንዶቹ ግን ማኦ ሴ ቱንግ ያሉት ነበረ፣ ፓወር ካምስ አውት ኦፍ ባረል ኦፍ ደ ጋን። በዚህ መንገድ በሀይል መንግስትን ገልብጠን እንዲያም፣ አንድ ጓደኛዬ አንድ ጊዜ በጣም አስለቀሰኝ፣ ደም ሳይፈስ ስርየት የለም አለ። ይሄ ደግሞ ከአዲስ ኪዳን የተጠቀሰ ነው። ስለዚህ ኢትዮጵያ ሄደን በሀይል ግል መንግስት ገልብጠን የሚሉት ጋር እኔ አልነበርኩበትም። እኔ ከዛ ከልጅነቴም ጀምሮ እስከ ዛሬን ድረስ የማምነው በሰላም፣ የማምነው በስራ፣ የማምነው በአገር በህዝብ እድገት፣ በመፈቃቀር ተባብሮ በመስራት፣ በመደጋገፍ አብሮ በመስራት በዚህ ነው ብዬን የማምል ሰው ነኝ። እዚህ ላይ ምንም ከመንገዴ አልተለየሁም። ከልጅነት የጀምሩ የእርሶ ሳይሆን የሌሎቹ ተማሪዎችስ እንቅስቃሴ ምን ይመስል ነበር? ከአብዮቱ ከስር ነቀል ለውጥ ፍላጎታቸው አኳያ እንግዲ ምን ሆነልዎት? እኔ ናይንቲን ሲክስቲ ትሪ የተማሪ ማህበር ፕሬዚደንት ስተው ሌሎች ተመረጡ። የእኛ ጆርናል ስሙን ለወጡት መጀመሪያ ቻሌንጅ ብለው ስም ሰጡት እና እዛ ቻሌንጅ መጨረሻ ቮሊዩም ላይ እኔም አንድ አርቲክል ነበረችኝ ስለ ሊትሬሲ ካምፔን መጽሐፍኩት ሌላው ግን በጣም ሀይለኛ የሆነ የማርክሲስት ሌኒንስ አሳብ ያመጡ ነበር እንዲያውም አንዱ አርቲክል ለምሳሌ መንግስትን በመገልበጥ ጃንሆይን በመገልበጥ የሚል አርቲክል መጽሐፍ ተጀመረ ይህንን የሚያንቀሳቅሱት በመጀመሪያ እንደነገርኩት እስከ አስራ መቶ ስልሳ ስምንት ፈረንጅ ድረስ ብዙም ድጋፍ አልነበራቸውም እንዲያም አብዛኛው በፍቅር፣ በትብብር፣ በሰላም አገርን እናሳድጋለን ነበር። ነገር ግን ይሄኛው ነገር እየተግፋፋ እየተግፋፋ ከአስራ ዘጠኝ መቶ ስልሳ ዘጠኝ አንድ ልጅ እንዳውም ራሱን ገደለ መሰለኝ። የዛን ጊዜ ፖለቲካው የተፋፋመ ሲሄድ ቻሌንጅ የምባለው ጋዜጣ ላይ አሁን የሆነውን ሬቮሉሽን እንዳመቀሰቀሱት የእኛው ጓደኞች ናቸው። የእኛ ጓደኞች በየጊዜው ከኤውሮፓን ተማሮች ጋር ግንኙነት አደረጉ። እዛም ዩሮፒያን ማህበር አቆሙ። እና ለምሳሌ አርሜምበር አንድ ጊዜ ግርማ በሻ የጻፈውን አርቲክል ጃን ሆይን የመገልበጥ እንዳጋጣሚ ደግሞ እነ ኃይሌ ፊዳን ፓሪስ ነበሩ። ከእነሱ ጋር እኔ ደግሞ በወለጋ ስለማቃቸው ከእነሱም ጋር ግንኙነት ነበረኝ። እነ ሀጎስ የሱስ የመባል ነበር። እዚህ ብርሃኑ አበበ መለስ እያለው የቻሌንጅ ኤዲተር በጠቅላላ የምጻፈው ስለ ሬቮሉሽን፣ ስለ ማርክሲዝም፣ ስለ ሌኒስት ነበር። ቀስ በቀስ ቀስ በቀስ ሌሎች ተማሪዎች እዛ ውስጥ እየገቡ ሄዱ። እውነቱን ለመናገር ልቤ በጣም ከባድ ነበር፣ ምክንያቱም ወንድሞቼ የምናገሩት ብዙ ጊዜ ኃይለኛ ቃል ማርክሲዝም ሌኒዝም ቋንቋ ነበር። እውነት ነው። መንፈሱ በአሜሪካም የእዛን ጊዜ የሬቮሉሽን መንፈስ ነበር። አስታውሳለሁ፣ ቪየትናም ምክንያት ብዙ ልጆች በየአገሩ እዚህም፣ አሜሪካን አገር ብዙ መንቀሳቀስ ነበረ። እኔም እንዳውም አስታውሰው ናይንቲን ሲክስቲ ኤይት ተማሪዎች እዚህ ሃርቨርድ ዩኒቨርሲቲ ግቢ ውስጥ ገብተው ፕሬዚደንቱን ዲኑን እና ሌሎቹንም በኃይል ይዘው አወጧቸው። ዘመኑ የዛን ጊዜ የትግል ነገር ነበር። የተማሪውንም ማህበር ስም ለወጡት። እኛ ኤዛና ብለን ነበር ኢትዮጵያን ስቱደንት አሶሲሽን ኖርት አሜሪካ ብለን ሰየም ነው። እስከዛ ቀጥሎ ወደ ሌት ሲክስቲስ ኤዙና አሉት ኢትዮጵያን ስቱደንት ዩኒየን ኖርት አሜሪካ ብለው ለወጡት። ግን አሁን እንደነገርኩት እስከ መጨረሻም ድረስ ግማሾቹ ሪሊ በፊደል ሰራዊት ከእኔ ጋር ይሰሩ ነበር። ፊደል ሰራዊት የሰላም መንገድ የመተባበር የስራ ኢትዮጵያ የምትዳብረው በስራ ኃይል በሞፈር ኃይል ነው እንጂ በጠመንጃ አይደለም። ሌሎቹ ግን ያው በጠመንጃ ኃይል ነው ተባለ። በዚህ ምክንያት በአስራ መቶ ሰባ አራት ኢትዮጵያ ሬቮሉሽን ሲሆን ብዙዎቹ ተመለሱ። በጣም አዝናለው ወንድም እንድንመለሳ እያለው እዛው ሞቱ። ብርሃኑ አበበን በኋላ ሞተ። ብዙ የምናውቃቸው ልጆች ሰናይ ልኬ ሰናይ ልኬ ለምሳሌ ሁለት ሳምንት ተቀምጦ ነበር። ትመጣ መጀመሪያ በፊደል ሰራዊት ከእኔ ጋር ሰራ። በኋላ ግልብጥ ብሎ ወደ ማርኪዝም ለንንም ገባ። ከዛ በኋላ አዲስ አበባ ምን እንደሆንም ሰምቻለው። አሁን እንደነገርኩት እስከ አስራ ዘመቶ ስልሳ ሰባት ስልሳ ስምንት ድረስ ሪሊ መንፈሳችን በፊደል ሰራዊት በእድገት ነበር። ከዛ ቀጥሎ ግን የአብዮት መንፈስ ገባ። እኔን እየቀጸቀስኩኝ ሄድኩኝ። በዚሁ ምክንያት በኃይል አላምንበትም። ጃንሆይ በዘመናቸው ሪቮሉሽን ስመጣ በኃይል ይፈጸማል ተብሎ ነበር፣ አልሆነም። ደርግም ሁሉም በኃይል ይፈጸማል ተብሎ ሞክረ፣ አልሆነም። ስለዚህ እኔ በልቤ ያለው እምነት ምንድን ነው? ሁሉ ጊዜ ዞሮ ዞሮ የታገለ ያሸንፋል። በልቡ መልካም የሚያስብ በመተባበር እኔ ኢሳያስ የምለውን ጠበንጃውን ወደ ሞፈር በመለወጥ ቦምቡን ወደ ኤሌክትሪክ ኮረንቲ በመለወጥ በዛ ነው የማምነው። አሁንም ቢሆን ዛሬም ቢሆን በዚህ መንፈስ ማንታ ሆነን ሄድነ። እኛ ፍደል ሰራዊት እያለ ሌሎቹ ደግሞ ያው ሬቮሉሽን እያሉ ከአዲስ አበባም ተማሪዎች እዛው ሬቮሉሽን ተባለ፣ እዛም እንደዛው ተደረገ እና ከዛ በኋላ ያው ደርግም መጣ። እኔ ደግሞ በማዕከል አርበርድ ዩኒቨርሲቲ ፕሮፌሰር ሆንኩኝና ተማሪ ማህበር ውስጥም በእውነቱ ራቅ ብዬ ሄድኩኝ። የኢትዮጵያውያን ተማሪዎች የሰሜን አሜሪካ ማህበር በጥቅሉ ወደኋላ አሁን መለስ ብለው ሲያዩት ዋነኛ የውርስ አሻራ ወይም ሌጋሲው ምንድን ነው ይላሉ። በጣም የሚያስገርመኝ አንዳንድ መጽሐፍቶች ሲጻፉ አያለው። ሌጋሲውን ስስመለከት ብዙዎቹ እንደሚያውቁት የምጽፉት ፈረንጆች ናቸው። ብዙ ጊዜ የሚበጠብጡን እነሱ ናቸው። እንዲያውም የምጽፉት በደንብ አያውቁም፣ ታሪኩንም አያውቁም፣ በፍጹም አያውቁም። ዝም ብለው መጽሐፍ መጽሐፍ ስለሚችሉ ይጽፋሉ። የኢትዮጵያን ተማሪዎች ሌገሲ እኔ ልንገሮት፣ አንደኛ ማህበር ማቆማችን እንኳን እንተባበር ማለታችን ትልቅ ሌገሲ ነው። ማንም ክደው አይችልም። ሁለተኛ አብረን ሰርተን ሳክሪፋይስ አድርገን አሁን ለምሳሌ ብዙ የማስታውሰው የእኛ ሴቶች እንዴት አርገው እየለፉ መሬቱን እየጠረጉ፣ ውሃን እየጠረጉ፣ ወጡን እየሰሩ በዘብ ስለሰስቡ ይሄ ትልቅ ሌገሲ ነው። ኢትዮጵያ ሀረጎት የምትባል ልጅ አስታውሳለሁ። በየቦታው የዞርች ብዙ ሰራች። ሌሎቹንም ሁሉ አስታውሳቸዋለሁ እና እነዚህ ሁሉ በኃይል በኃይል ስሰሩ የነበረው ትልቅ ሰርተዋል። ግን ይህንን በኢትዮጵያን ጋዜጣ በኢትዮጵያን ጽህፈት ላይ ሊመረምሩ ይችላሉ። ግን አሁን ለምሳሌ ስለ ፌዘር ጸሐፍት የምጻፈው ስለ ተማሪ ማህበር የምጻፈው ትልቅ ስህተት አለበት። ፎከስ የሚያደርጉት በዛ በፖለቲካው ብቻ ነው እንጂ ኢትዮጵያን ተማሪዎች እንዴት አድርገው ኮንስትራክቲቭ ነገር የሆነ ለአገር የሚጠቅም ነገር እንዴት ተሰሩ እሱን አጋነው አይጽፉትም። አንደኛ ፈረንጆች አመላቸው ነው እኮ። ሌሎች ኢትዮጵያኖች ደግሞ ዛሬ ከፈረንጆች መጽሐፍ እየወሰዱ ነው መቱ የኢትዮጵያን ተማሪዎች አንደኛ ሌገሲው ተማሪ ማህበር ማቆም ራሱ ድርብ የአብር አንበሳ ያስር ብለን በጀመር ነው መንፈስ መተባበሩ ጥሩ ነው። ሁለተኛ ግን ያው እንዳዩት ሌገሲው ምንም ሌገሲ ነው ማለት ይቻላል። እነዚህ በፖለቲካም በፊት እዚህም ፓሪስ የነበሩት ልጆች ሄደው አብዮት ፈጥረዋል። እሱም በኢትዮጵያ ታሪክ ከፍተኛ ቦታ ያለው ጉዳይ ነው። ፕሮፌሰር ኤፍሬም ይስሐቅ የቀድሞ ኢትዮጵያውያን ተማሪዎች በሰሜን አሜሪካ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።